ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አራቃው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በዛሬው ሚያዝያ 17 2009 ዓ ም የጋቢና ምሽት ፕሮግራማችን በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተባለ። And so we've honored Iskender Nega from Ethiopia in recognition of his longtime work speaking out against Ethiopia's use of anti terrorism law. የዓለም አቀፉ ፕሬስ ኢንስቲትዩት የተቋሙ የአድቮኬሲና የኮሚኒኬሽን ዳይሬክተር ስቲቨን ኤሊሰን ናቸው ይዘናቸዋል። በሌላ ዘገባ በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የልምድ ልውውጥ የሚያደርጉበት የሶስት ቀናት ሴሚናር በአዲስ አበባ ተጀምሯል። በተመሳሳይ አስደናቂ ስራ የሚሰሩ ሰዎችን ያቀፈ ጠንካራ የግንኙነት መረብ እንድንፈጥር አግዙን። በመክፈቻው ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ ኢምባሲ ተልእኮ ተጠባባቂ ምክትል ኃላፊ ሉሲ አቦት ናቸው። ዓለም አቀፉ የጤና ድርጅት ደብሊው ኤች ኦ አዲስ የወባ መከላከያ ክትባት ለተጠቃሚ ለማድረስ ዝግጁነቱን አስታወቀ። ዛሬ ወደ ኤርትራም እንጓዛለን። በኤርትራ ሀልሀለ የቢዝነስና ኢኮኖሚ ኮሌጅ ተማሪዎች የተሳተፉበት ፌስቲቫልን እንቃኛለን። ሰዓት ከበቃን ደግሞ ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። አጠር ያሉ ዓለም አቀፍ ዜናዎችን እናስደምጣችኋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፍልሰትን ለመከላከል ሲሉ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ግንብ ከመስራት ወደ ኋላ እንደማይሉ ገልጸዋል። ይሁንና ባጀት ምደባ ላይ በሚደረገው የምክር ቤት ክርክር በያዝነው ሳምንት ማብቂያ ላይ የመንግስት መስሪያ ቤት እንዳይዘጋ ሲሉ ለግንቡ የሚያስፈልገውን ገንዘብ የመጠየቁን ጉዳይ የማዘግየት ፍላጎት እንዳላቸው ገልጸዋል። ትራምፕ ትላንት በዋይት ሀውስ ቤተ መንግስት ላይ ሆነው ለወግ አጥባቂ ጋዜጠኞች ሲናገሩ ለግንቡ ግንባታ የሚያስፈልገውን ገንዘብ የመጠየቁን ጉዳይ እስከ መጪው መስከረም ወር ሊያቆዩት እንደሚችሉ ገልጸዋል። ግንቡን ለመገንባት 20 ቢሊዮን ዶላር ሊያስፈልግ እንደሚችልም ይገመታል። ዴሞክራቶች በሜክሲኮና በአሜሪካ ድንበር ላይ ግንብ መገንባቱን ይቃወማሉ። ለመጪዎቹ አምስት ወራት ለመንግስት ስራ ማንቀሳቀሻ የሚያስፈልገው በጀት ለግንቡ ከሚያስፈልገው ጋር ተዳምሮ መቅረቡ የመንግስት መስሪያ ቤቶችን በከፊል ሊያዘጋ ስለሚችል ነው የግንቡን ጉዳይ ለማዘግየት የፈለጉት። ምክር ቤቱ ስምምነት ላይ ካልደረሰ በስተቀር የወቅቱ የመንግስት በጀት በመጪው አርብ እኩል ሌሊት ላይ ያበቃል። የዩናይትድ ስቴትስና ሰሜን ኮሪያ በኒውክሌር አደጋ ስጋት ምክንያት ወደ ግጭት በተቃረቡበት በአሁኑ ወቅት በሰሜን ኮሪያ የታሰሩት ሶስት አሜሪካውያን በቅርብ ጊዜ የሚፈቱ አይመስልም። ኪም ሳንግ ዱግ የተባሉት ትውልደ ኮሪያ አሜሪካዊ በሰሜን ኮሪያ ሶስተኛው ታሳሪ ሆነዋል። ከሀገሪቱ ለመውጣት ሲሞክሩ የፒዮንጋንግ ዓለም አቀፍ አውሮፕላን ማረፊያ ላይ ነበር። ባለፈው ቅዳሜ የታሰሩት የ ሃምሳ ስምንት ዓመት እድሜ የሆኑት ኪም በፒዮንግያንግ የሳይንስና የቴክኖሎጂ ዩኒቨርሲቲ አካውንቲንግ ያስተምሩ ነበር። በአብዛኛው በምዕራባውያን ወንጌላውያን ቡድኖች የሚንቀሳቀስ የግል ዩኒቨርስቲ ሲሆን የአገሪቱ ልሂቃን ልጆች እንደሚማሩበትም ታውቋል። ከዚሁ ከሰሜን ኮሪያ ሳንወጣ ሰሜን ኮሪያ ወታደራዊ ኃይሏ የተመሰረተበትን 85ኛ ዓመት ዋንሳን በተባለች ምስራቃዊት ከተማ ላይ የከባድ የተኩስ ልውውጥ በማድረግ ማክበሯ የደቡብ ኮሪያ የመከላከያ ሚኒስቴር ገልጿል። አንዳንድ ታዛቢዎች የኒውክሌር መሳሪያ ባለቤት በሆነችው ሀገር በዓሉን ለስድስተኛ ጊዜ የኒውክሌር ወይም የሚሳኤል ፍተሻ በማካሄድ ታከብራለች የሚል ግምት ነበራቸው። እስካሁን ባለው ጊዜ ግን አልተደረገም። የሰሜን ኮሪያ በዓል የተከበረው የዩናይትድ ስቴትስ ዩኤስኤስ ሚቺጋን የተባለ ኒውክሌር ተሸካሚ ሰርጓጅ መርከብ ደቡብ ኮሪያ በገባበት እለት ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዘገባችን ስናልፍ በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ በዓለም አቀፍ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተባለ። ተቋሙ ይህን ሽልማት ሕይወታቸውን መስዋዕት አድርገው በንግግር ነጻነት የጎላ አስተዋጽኦ ያበረከቱ ጋዜጠኞችን መርጦ እንደሚሸልም አስታውቋል። ጽዮን ግርማ የተቋሙን አድቮኬሲና የኮሚኒኬሽን ዳይሬክተር ስቲቨን ኤሊሰን አነጋግራ ተከታዩን ዘገባለች። ስቲቨን ኤሊስ እንዳሉት ጋዜጠኛ እስክንድር ነጋ ለተቋሙ 69ኛው የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ በየዓመቱ የራሳቸውን ህይወት መስዋዕት አድርገው በአስቸጋሪ ሁኔታ ውስጥ ሁሉ በጋዜጠኝነት ሙያ በተግባር የተፈተኑ በአጠቃላይ በሚዲያ ነጻነት ውስጥ ታላቅ ነገርን ያበረከቱና የንግግር ነፃነትን ለማጎልበት መስዋዕትነት የከፈሉ ጋዜጠኞችን ስማቸውን በጀግንነት ያወድሳል። ይህን ስራ የሚሰራውን መቀመጫውን ኮፐንሃገን ካደረገው ዓለም አቀፉ የብዙሀን መገናኛ ድጋፍ ሰጪ ድርጅት ጋር በመተባበር ነው። ጋዜጠኛ እስክንድር ነጋም ለዚህ ሽልማት የታጨው በኢትዮጵያ ውስጥ በመጽሐፉ ምክንያት በተደጋጋሚ ለእስር በመዳረጉ እንደሆነ ስቲቨን ኤሊስ ይናገራሉ። ጋዜጠኛ እስክንድር ነጋን ለማክበር ለማወደስ የተወሰነበት ምክንያት የኢትዮጵያ መንግሥት ያወጣውን የጸረ ሽብር ሕግ የሰዎችን ሐሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለዓመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል። እስክንድር ነጋ በ1997 ዓ ም ከቅንጅት አመራሮች ጋር በእስር ላይ እንደነበረ፣ በወቅቱም ነፍሰ ጡር የነበረችው ባለቤቱ ሰርካለም ፋሲል በዚሁ እስር ቤት መውለዷና ከእስር ከወጣም በኋላ ከልጁ ናፍቆት ጋር በቂ ጊዜን ሳያሳልፍ ተመልሶ መታሰሩን የተናገሩት ስቲቨን ኤሊስ መንግሥትን ተችቶ በመጽሐፉ ምክንያት ብቻ እስር ቤት ቤቱ ሆኗል ይላሉ። on charges that the international community pretty much regards as being uh, absurd uh, so we wanted to, <Geneva> um, so we wanted to use that <coughs> ለስራዎቹ ክብር ለመስጠት ነው። በተጨማሪ ደግሞ እንዳልተረሳም ለማስገንዘብ ነው። የጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲል በየካቲት ወር ስለ ባለቤቷ የእስር ሁኔታ ከአሜሪካ ድምጽ ተጠይቃ እስክንድር እንዲጠየቅ የተፈቀደለት በጥቂት የቤተሰቡ አባል ብቻ እንደሆነ ተናግራ ነበር። የሚጠየቀው በጥቂት ግለሰቦች ብቻ ነው ትላለች። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጭ ሰው አይገባም። መጽሐፍት የሚነበብ ነገር ምንም አይነት ነገር አይገባም እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሰዋል በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል ይበረብሩታል ምን ፍለጋ እንደሆነ አይታወቅም እሱ ላይ በጣም ጫና አለ ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው እስረኞች ጋር አይገናኝም ዳንቻኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው እንዳለ የመረጃ ከሆነ ዓለም አቀፉ የፕሬስ ኢንስቲትዩት ሽልማቱን አስመልክቶ ባወጣው መግለጫ ሰርካለን ፋሲልን ስለ ሽልማቱ ማነጋገሩን ጠቅሷል። ተቋማቱ ለባለቤቷ የሰጡት ሽልማት እጅግ እንዳስደሰታት ና እርሱ ለመናገር ነጻነት የከፈለው መስዋዕትነት በዓለም አቀፍ መድረኮች ትኩረት ማግኘቱ የከፈለው ዋጋ በአክኖ እንዳልቀረ እንደተሰማት ተናግራለች። የኢትዮጵያ ፌዴራል ፍርድ ቤት እስክንድር ነጋ በተከሰሰበት የሽብር ወንጀል በ 2004 ዓም የ18 ዓመት እስራት እንደተፈረደበት ያስታወሰው የዓለም አቀፉ ፕሬስ ኢንስቲትዩት መግለጫ ነገር ግን የተባበሩት መንግስታት ድርጅት በዘፈቀደ እስርን የሚከታተለው ቡድን የጋዜጠኛ እስክንድር ነጋ እስራት አለም አቀፍ ህግጋትን የሚጻረር ነው ብሎታል። እስክንድር ነጋ ከዚህ ቀደም በርካታ ሽልማቱን ተቀብሏል ይላል ይኸው መግለጫ የጀግና ስያሜ ሰጠው። ሸላሚው ተቋም ፔን አሜሪካ የተባለው ዓለም አቀፉ ድርጅት በ2004 ዓ ም የመጽሐፍ ነጻነት ሽልማት ሰጥቶታል። በ2004 ዓ ም አለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስክንድር የህሊና እስረኛ ነው ብሎታል። በ2005 ዓ ም ደግሞ አለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የነጻ ንግግር ሽልማት አሸናፊ ብሎታል። በሰላሳ ስድስተኛው ዓለም አቀፉ የጸሐፊዎች ፌስቲቫል ላይም እስክንድር ነጋ የፔን ካናዳ የአንድነት ሰብአዊነት ሽልማት አሸናፊ ብሎታል። ዓለም አቀፉ ጋዜጦችና ዜና አታሚዎች ማህበር በበኩሉ በጥር 2006 ዓ ም የጎልደን ፔን ፍሪደም ሽልማት ለእስክንድር ነጋ ሸልሟል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በ2017 ሪፖርቱ ኢትዮጵያ በሶስተኝነት ደረጃ ጋዜጠኞችን አፋኝ አገር ብሏታል ከአፍሪካ ይህም አስራ ስድስት ጋዜጠኞችን በማሰር ሲል ሪፖርቱን ማውጣቱ ይታወሳል። ከዚህም ውስጥ ጋዜጠኛ እስክንድር ነጋ እስከ አሁን እስር ላይ በመቆየቱ አንዱ ተብሎ ነበር። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ነው የምናልፈው። በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የልምድ ልውውጥ የሚያደርጉበት የሶስት ቀናት ሴሚናር በአዲስ አበባ ተጀምሯል። ከአስር የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይንም የሰለጠኑ ተጋባዦች የሴሚናሩ ተሳታፊዎች ናቸው። እስክንድር ፍሬው አጠር ያለ ዘገባ ከአዲስ አበባ አድርሶናል። በልዩ ልዩ አጋጣሚዎችና እድሎች ወደ ዩናይትድ ስቴትስ የተጓዙ ትምህርትና ስልጠና የወሰዱ አፍሪካውያን ናቸው ከየአገራቸው ወደ አዲስ አበባ የመጡት። ለሶስት ቀናት በሚቆየው ሴሚናርም በተለያዩ ርዕሶች ላይ ያተኮሩ ገለጻዎች ያዳምጣሉ፣ የልምድ ልውውጥ ያደርጋሉ፣ የግንኙነት መረብ ለመፍጠርም ይሞክራሉ። በመክፈቻው ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ተልእኮ ተጠባባቂ ምክትል ኃላፊ ሉሲ አቦትም ይህንኑን የጠየቁት፣ በተመሳሳይ አስደናቂ ስራ የሚሰሩ ሰዎችን ያቀፈ ጠንካራ የግንኙነት መረብ እንድንፈጥር አግዙን። እናም በማንዴላ የልምድ ልውውጥ ወይም በዓለም አቀፍ የጉብኝት ፕሮግራም መሳተፍ ያለባቸው ሰዎች ካሉ እንደያመለክቱ አበረታቷቸው፣ በኤምባሲ ላለ ሰውም ንገሩላቸው። በሴሚናሩ የዛሬ ውሎ የመጀመሪያውን ጽሁፍ ያቀረቡት ገለጻም ያደረጉት ካምብሪጅ ኢንዱስትሪስ የተባለው ድርጅት ማኔጂንግ ዳይሬክተር አቶ ሳሙኤል አለማየሁ ናቸው። ከሁለተኛ ደረጃ ጀምሮ ትምህርታቸውን በዩናይትድ ስቴትስ የተከታተሉት አቶ ሳሙኤል ሴሚናሩ በዚያች ሀገር ለተማሩ አፍሪካውያን የመገናኘት አጋጣሚ መፍጠሩን ይናገራሉ። መገናኘት ራሱ በጣም ከባድ ነው። እንዴት ያገኛቸዋል? ፌስቡክ ላይ ፈልገህ አይደለም ወይ? ሊንክድን ላይ ፈልገህ አይደለም እንደዚህ አይነት ፕሮግራሞች ሲኖሩ ኦልሬዲ ቬት አድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸው፣ ማንነታቸውን፣ የስራቸውን ችሎታ የሚሉት ነገር እውነተኛ መሆኑን አጣርቶ ኤምባሲው እነዚህ ሰዎች ሁላ አንድ ቦታ ማገናኘትና እንዲረዳዱ ሀሳብ እንዲሰጣጡ ሌሎች ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው። ቢካዝ መገናኘት በጣም ከባድ ነው። አንድ አይነት አይምሮ ያለው አንድ አይነት ፍላጎት ያለው አንድ አይነት የሆነ ጥንካሬና ኤነርጂ ያላቸውን ሰዎች አንድ ክፍል ውስጥ ማምጣት በጣም ከባድ ነው። የሴሚናሩ መሪ መፈክር የኃይል ተደራሽነት ለሁሉም የሚል ነው። እየቀረቡ ያሉ ጽሁፎችም በዚህ ርዕስ ላይ ያተኮሩ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ቪኦኤ ሽርን ጋቢና ብላሻንጉል ብላሻንጉል እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው የተለያዩ እቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያው የሳይንስና የቴክኖሎጂ ሚኒስትር አስገነዘቡ። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግስት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል። መለስካቸው አምሃ ዝግጅት አለው። የመንግስት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሁፎች መካከል የአውደ ጥናቱ ተካፋይ በነበረው የሳይንስና ቴክኖሎጂ ሚኒስቴር የተዘጋጀ የቴክኖሎጂ ሽግግር ፍኖተ ካርታ አንዱ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ኡመር። ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረዥም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከ ዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ስርዓት በሀገሪቱ መሬት ስር ባለመስደዱ እንደሆነ በኢትዮጵያ ለረዥም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል። ቴክኖሎጂ በቁጥቁጥ እንደማይሸጋገር ቴክኖሎጂ ስርዓት ቴክኖሎጂ በፍኖተ ካርታ ቴክኖሎጂ በጥንጅት ካልተመራ በቀር እንደ ጫማ፣ እንደ ሸሚዛችን አድርገነው ሲያል ከመቶ ዓመት በኋላ ባቡሩን ወደ መጋዘን ነው ያስገባነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው ያለው። ስኳር ፋብሪካዎቻችንም ያለንበትን ደረጃ የምናው ከአምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ነው ያለን። የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሁፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖ ተካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖ ተካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል። በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል። የመቶ ዓመት ታሪክ አለን ብለን ስለ ባቡር እናነሳለን። ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዚያን ወስደን ነው ያቆም ናቸው። ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን፣ የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር። ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም። እንገዛለን ግን ትምህርት ሊኖረው ይገባል። ቴክኖሎጂውን ልናውቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል። ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል። በሚቀጥሉት ዘጠኝ አስር ዓመታት የትኞቹ ሴክተሮች፣ የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ስንሰጥ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ አራት እጥፍ አምስት እጥፍ ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። በምታዩት አብዛኛው በፐብሊክ ኢንተርፕራይዝስ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰስነው። ጨርቃጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርቲላይዘርስ፣ ኬሚካልስ፣ ፋርማሴቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው። በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዲሬክቶሬት ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የስራ ኃላፊዎች በቀረቡት የጥናት ጽሁፎች በመወያየት ተመክሮቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይንም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል። የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛም አቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት፣ እንዴት ነውስ የምናስኬደው፣ በምን ያህል ጊዜ ነው የሚካሄደው፣ ምን አይነት አጀንዳዎች ናቸው፣ ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን የልማት ድርጅቶቹ አመራሮች ባሉበት ዛሬ ላይ ተወስኖ በዛውም የምስረታው ይከናወንበታል። በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግሥት በእነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረቃ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግሩ ሆኖ ተጋርታ ለዚህ መድኃኒት ይሆን በጊዜው እናየዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Cadiz Ababa. አሁን ደግሞ ወደ አስመራ ነው የምናመራው። ከመጋቢት 30 እስከ ሚያዚያ ሁለት 2007 ዓ ም የኤርትራ ኮሌጆች ፌስቲቫል በሃልሃለ የቢዝነስና ና ኢኮኖሚ ኮሌጅ ተካሂዷል። በዚህ ከዘጠኝ ኮሌጆች የመጡ ተማሪዎች የተሳተፉበት ፌስቲቫል የተለያዩ ስፖርታዊ ና ትምህርታዊ ነክ ውድድሮችም ዝግጅቶችም ተካሂዷል ይለናል የአስመራው ዘጋቢያችን ብርሃኔ በርሄ በተከታዩ ዘገባ ከዝግጆቹ አንዱ በኮሌጅ ተማሪዎች አቅም የተሰሩ የፈጠራ ስራዎች የሚቀርቡበት ኤግዚቢሽን ነው። የፈጠራ ስራዎቻቸውን ካቀረቡ ወጣት ተማሪዎች አንዱ በሐመልማሎ የእርሻ ኮሌጅ የአግሪካልቸራል ኢንጂነሪንግ ተማሪ የሆነው ይካአሎ ሚካኤል ነው። ይካአሎ ከሌሎች ጓደኞቹ ጋር በመሆን በእርሻ ማሳ ላይ የተንቀሳቀሰ የጽሁፍና የቪዲዮ መልእክቶችን የሚያስተላልፍ ሰርቬላንስ ሮቦት ሰርቶ ለእይታ አቅርበዋል። ተማሪ ይካአሎ ሮቦቱ በእርሻ ስራ ላይ ያለውን ጠቀሜታ በመግለጽ ነው የሚጀምረው። ሮቦቱ በተጨማሪ በግሪን ሀውስ ውስጥ በሚደረግ እርሻ በተደጋጋሚ በመግባትና በመውጣት በሚደረግ ክትትል የአየር ሁኔታ መቀያየር የማይስማማቸው ተክሎች ስላሉ ሮቦቱ ከውስጥ ሆኖ የሚያስፈልጉ መረጃዎችን በቀላሉ ያስተላልፍልናል። ሮቦቱ ካሜራም የተገጠመለት በመሆኑ በየ45 ዲግሪ እየዞረ እስከ 180 ዲግሪ ያለን ቦታን በመሸፈን የቪዲዮ መልእክት ማስተላለፍ ይችላል። እኛም መረጃዎቹን በማንበብ የአየር ሁኔታን እየተከታተልን የሚያስፈልገውን ነገሮች በተገቢ ጊዜ ለተክሎቹ ለመስጠት ያስችለናል። ሮቦቱ ሮተርና ረስፔሪፓይ የተባሉ ዕቃዎችም ተገጥመውለታል። ረስፔሪፓዩ መረጃ ለመሰብሰብ የሚያገለግል ነገር ሲሆን፣ ሮተር ደግሞ በላፕቶፕ ወይም ስማርትፎን ተጠቅመን ልክ እንደ ኢንተርኔት የቁጥር ኮዶችን በመስጠት የቪዲዮ መልእክትን ለማስተላለፍ የሚረዳ መሳሪያ ነው። የመልእክት ልውውጡን ለማካሄድ የሚያገለግሉ መሳሪያዎች በዋይፋይ እንደሚሰሩ ወጣቱ ያስረዳል። ሮቦቱ ኤክስፒ ትራንስሚተር መልእክት ማስተላለፍና መልእክት መቀበያ አለው። አንድ ጊዜ ፕሮግራም ካደረግነው ነው በኋላ በሰጠነው የፊደል ኮዶች ኪቦርድን ተጠቅመን ሮቦቱን በማዘዝ እናሰራዋለን። ለምሳሌ ፊደል ዳብሊው ወደፊት፣ ፊደል ዲ ወደ ቀኝ፣ ኤ ወደ ግራ ፊደል ኤክስን ተጠቅመን ደግሞ ሮቦቱን ወደ ኋላ ማንቀሳቀስ እንችላለን። ካሜራውም ልክ እንደዚሁ ነው። አምስት የተለያዩ ፊደሎች በመጠቀም በየ45 ዲግሪ እንዲዟዟር ይረዱታል። የሙቀትና የአየር እርጥበትን የመቆጣጠሪያ ሴንሰር ደግሞ ኦ እና ፒ ፊደሎችን በመንካት መልእክት ለማስተላለፍና መረጃዎችን ለመሰብሰብ ያስችለናል። ሮቦቱን ለመስራት የተጠቀሙበት ነገሮች አርዲኖ የሙቀትና የአየር እርጥበት መለኪያ ሴንሰሮች መረጃዎችን የሚመዘግብ ሬስፕበሪ ፓይ ከሮቦቱ ወደ ላፕቶፕ፣ ስማርት ሞባይል ቴሌፎን በዋይፋይ መልእክት ለመላክና ለመቀበል የሚያገለግል ኤክስቢና አንቴና ሲሆኑ ሰርቮ ሞተሩን መልእክቱን ተርጉሞ ጎማዎችን እንዲያንቀሳቀሱ ያደርጉታል። ወጣት ተማሪ ካሉ እነዚህ እቃዎችን ለማግኘት የመምህራኖቹ እርዳታ ትልቅ እንደነበረም ገልጠዋል። ንብረት በእውነቱ የሚያስፈልጉንን እቃዎች በማግኘቱ በኩል የመምህራኖቻችን እርዳታ በጣም ትልቅ ነው። በተለይ ደግሞ ህንዳውያን መምህራኖች አንዳንድ እቃዎችን በውጭ ምንዛሬ ገዝተው ያመጡልናል። ውድ የሚባለው እቃም እስከ አምስት ዶላር ይደርሳል። ተማሪ ይካአሎ ሮቦቱ በባትሪ ኃይል ስለሚሰራ ኤሌክትሪክ እንደማያስፈልገውና ወደፊት ደግሞ አሳድጎ የመስራት እቅድ እንዳለው በመጥቀስ ንግግሩን ይጨርሳል። የሮቦቱን ሰርቮ ሞተር ወይ ደግሞ ጎማ ለማንቀሳቀስ የዘጠኝ ቮልት ባትሪ ተጠቅመናል። ስለዚህ ላፕቶፑን ለማስነሳት የሚያገለግል ኤሌክትሪክ ካልሆነ በስተቀር ብዙ የኤሌክትሪክ ኃይል አያስፈልግም። ይህን ሮቦት በራሳችን ጥረት ነው እየሰራን ያለ ነው። የሚያግዙንና ኢንቨስት የሚያደርጉልን ሰዎች ካገኘን ግን ሮቦቱን አተልቀን እንሰራዋለን። ለዚህም እርግጠኛ ነኝ። ብርሃኔ በርሄ ለአሜሪካ ድምፅ ሬዲዮ ከአስመራ። ወደ መጨረሻው ዘገባችን እናልፋለን። ዓለም አቀፉ የጤና ድርጅት ደብሊውኤችኦ በኬንያ፣ ጋናና ማላዊ ተግባራዊ የሚደረግ አዲስ የወባ መከላከያ ክትባት አወጣ። ሶስቱ ሀገሮች በቅድሚያ የተመረጡበት ምክንያት የወባ በሽታ በከፍተኛ ሁኔታ የተስፋፋባቸውና ለሌሎች በሽታዎች መከላከያ የሚሆኑ ክትባቶችን በተጠናከረ ሁኔታ መስጠት የሚችሉ በመሆናቸው ነው ተብሏል። በተባበሩት መንግስታት የዓለም አቀፉ የወባ ቀን በሚከበርበት ዋዜማ በትላንት ማለት ነው ይህ መረጃ ይፋ የሆነው። ሄንሪ ሪድግዌል የዘገበውን መስታወት አድረጋው ታቀርበዋለች። የሰው ልጅ ህይወትን ከሚፈታተኑት በሽታዎች አንዱ የሆነው የወባ ወረርሽኝ በዓለማችን በተለይም በአፍሪካ በየዓመቱ ወደ ግማሽ ሚሊየን የሚጠጋ ህይወትን እየቀጠፈ ይገኛል። አርቲኤስኤስ የተባለው አዲሱ ክትባት ይህንን ቁጥር በከፍተኛ ሁኔታ ይቀንሳል የሚል እምነትም አሳድሯል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 በኬንያ በጋና እና ማላዊ 360 ሺህ ለሚሆኑ ህጻናት ክትባቱን ለመስጠትም እቅድ ተይዟል። የዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ ስራ አስኪያጅ ዶክተር ማት ሺዲሶ ሞይቲ በትላንትናው ዕለት ከናይሮቢ በሰጡት መግለጫ ላይ ነው አዲሱን ክትባት ይፋ ያደረጉ። Good. We are very appreciative that uh, GSK, the pharmaceutical company that is developing the vaccine, will provide this free of charge for this pilot. ክትባቱን እየቀመመ ያለውንና ለዚህም የሙከራ ክትባት እንድናውለው በነጻ የፈቀደልንን የመድኃኒት አምራች ኩባንያ የግላክሶ ስሚት ክላይንን ስራ እናደንቃለን። የሙከራ ክትባቱም በአፍሪካ የወባ ወረርሽኝን ለመከላከል ዛሬ ለምንጠቀምባቸው ውጤታማነታቸው የተመዘኑ ዘዴዎች ተጨማሪ የመከላከያ ዘዴዎች ሆነው ለዘላቂው የሚውልበት መንገድ ይጠናል ብለዋል። ክትባቱ በቀዳሚነት ቢወሰድም ወባ በሚራቡባቸው አካባቢዎች የሚኖሩ ሰዎች የወባ ትንኝን መከላከል የሚያስችሉ የተለያዩ ዘዴዎችም መጠቀማቸውን ማቋረጥ የለባቸውም። ለንደን ከሚገኘው ኢምፔሪያል ኮሌጅ ዶክተር ቶማስ ቸርቸር የተለየ የሳይንስ ቀመር ሞዴልን በመጠቀም ዋነኛ የመተላለፊያ መንገድ የሆነውን የወባ ትንኝን መግደል እንደሚቻል ያስረዳሉ። አሁን በሥራ ላይ ያለው አጎበርን በመጠቀም ወረርሽኙን ለመከላከል የሚያስችል ዘዴ ነው። ይሁንና የወባ አስተላላፊው ትንኞች አጎበሩ ላይ የሚረጨውን ወይም አጎበሩ የሚታሽበትን ጸረ ትንኝ መድኃኒት መቋቋም ጀምረው ይሆናል የሚል ትልቅ ስጋት አድሯል። በዚህም የተነሳ ዛሬ የሚሰራው የመከላከያ ዘዴ ለነገ ላይሰምር ወይም ላይሰራ ይችላል የሚል እምነት በማደሩ አዳዲስ የመከላከያ ዘዴዎች፣ አዳዲስ የትንኝ ማጥፊያ ቀመሞች፣ አዳዲስ አይነት አጎበሮችና አዳዲስም መድኃኒቶችና መከላከያ ክትባቶች ግድ ይላሉ። እንደ አውሮፓውያን አቆጣጠር ከ2000 እስከ 2015 በዓለም አቀፍ ደረጃ የወባ በሽታ ስርጭትን ለመቀነስ በተያያዘው ቅድ መሰረት በወረርሽኙ የሚሞቱ ሰዎችን ቁጥር ወደ ሁለት ሶስተኛ ለመቀነስ ተችሏል። የመከላከያ ክትባቱም በየጊዜው መሻሻል እና ማደግ ከቻለ አንድ ቀን በሽታውን ሙሉ ለሙሉ ማስወገድ የምንችልበት ደረጃ ላይ እንደርሳለን በማለት የተናገሩት ዶክተር ቾርቸር ናቸው። አንድ ቀን በሽታውን ሙሉ በሙሉ ማጥፋት የሚችል ወሳኝ ክትባት እናገኛለን የሚል ተስፋ አለን። አሁን ያለው የክትባት መድኃኒት ብዙ ውጤታማ ወይም ጠቀሜታ ያለው ቢሆንም የወባ በሽታን ስርጭት ሙሉ በሙሉ መግታት የሚችል ግን አይደለም። በቅርቡ የተደረጉ ጥናቶች ደግሞ ከፊል ውጤታማ መሆኑን ቢያመላክቱም የመከላከል ብቃቱ ግን እያደር ሊቀንስ ይችላል። በጋና በኬንያና ማላዊ የሚሰጠው ይህ የሙከራ ክትባት ከዓለም አቀፍ የበጎ አድራጎት ድርጅቶችና የእርዳታ ድርጅቶች 50 ሚሊዮን ዶላርስ የገንዘብ ድጋፍ ተደርጎለታል። ይህ የሙከራ ክትባት ውጤቱ አጥጋቢ ሆኖ ከተገኘ ለሌሎች ዓለም አቀፍ ሀገሮች ለማዳረስ በርካታ ተጨማሪ የገንዘብ ድጋፍ ያስፈልጋል። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አረጋው ነኝ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ዲጄ ፋትሱ አብሮን ነበረ። የስርጭት መሐንዲሱ ቻንግም እንደዚሁ አብሮን ተጉዟል። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።